አድማጆቻችን እንደምናርፍዳችኋል አርፍዳችኋል። የኤስቢኤስ አማርኛ የዕለተ ማክሰኞ መስከረም ሀያ አጫጭር ዜናዎችን እንሆን። ዜናዎቹን ማስደመጣችሁ ካሳሁን ሰቦቀ ነኝ። አውስትራሊያ በእስራኤል የተደገፈውን የፕሬዚዳንት ዶናልድ ትራምፕ ባለ ሀያ ነጥብ የጋዛ የሰላም እቅድ እንደምትደግፍ አስታወቀች። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልቤኒዚ ሁለት ዓመታት ሊሞላው ከተቃረበና እጅግ አሳዛኝ ህይወት ከተቀጠፈ በኋላ የመጣውን የዶናልድ ትራምፕ የሰላም እቅድ አውስትሬሊያ በመልካም ጎኑ ትቀበለዋለች ብለዋል። አክለውም ሁሉም ወገኖች ያለምንም ማመንታት ፈጥነው እውን እንዲሆን ታትረው ግብር ላይ እንዲያውሉትም አበረታተዋል። አቶ ትራምፕ ባለ 20 ነጥብ የሰላም እቅዳቸውን ለአረብ መንግስታት መሪዎች እንዲዳረስም አድርገዋል። የሰላም ዕቅዱ ከተኩስ አቁም ስምምነት ላይ እንዲደርስ ሐማስ የእስራኤልን ታጋቾች በሙሉ እንዲለቅ ሁን እንዲፈታና የእስራኤል ጦርም ደረጃ በደረጃ ጋዛን ለቆ እንዲወጣ ያሳስባል። ይህንኑ ተከትሎም ትናንት ሰኞ ለት የካታር እና ግብፅ ሸምጋዮች ለፍልስጤም የሚሊሻ ቡድን ሐማስ ያደረሱ ሲሆን በሐማስ ተደራዳሪዎች በኩልም እቅዱን በቅንነት ከልሰው ምላሻቸውን ይዘው እንደሚቀርቡ የሸምጋዮቹ ቃል አቀባይ አስታውቀዋል። ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በፊናቸው የጋዛ የወደፊት ሁኔታ እስኪራገድ ድረስ እስራኤል የጋዛን ደህንነት የማስከበር ኃላፊነት እንዳለባት ያመላከቱ ሲሆን በአሁኑ ወቅት ዌስት ባንክን እያስተዳደረ ያለው የፍልስጤም ባለሥልጣን ጋዛን ለማስተዳደር ይሁንታ ስለማግኘቱ ያላቸውን ጥርጣሬ አልሸሸጉም። የፈረንሳይ እንግሊዝና ጣሊያን መሪዎች የሰላም ዕቅዱን በመልካም ጎኑ እንደሚቀበሉ ገልጠዋል። የአረብና አብዛኞቹም የሙስሊም ሀገራት በጋራ ባወጡት መግለጫ ለሰላም ዕቅዱ ስኬት ድጋፋቸውን ቸረዋል። አንድ የጋዛ ነዋሪ ግና የሰላም ዕቅዱ በሐማስ በኩል ተቀባይነት ኖሮም አልኖሮም ታጋቾቹ ከተለቀቁ በኋላ ለእኛ የሚያስገኘው አስተማማኝ ዋስትና አይኖርም ሲል አመኔታ ያላሳደረ ምላሽ ሰጥቷል። የሰላም ስምምነቱ እውን እንዲሆን እስራኤል የሰላም ዕቅዱን በይፋ መቀበሏን ባስታወቀች ሰባ ሁለት ሰዓታት ውስጥ በሕይወት ያሉም ሆነ የሌሉ ታጋቾች ይመለሳሉ። የሁሉም ታጋቾችን መለቀቅ ተከትሎም እስራኤል በበኩሏ የዕድሜ ልክ እስራት የተፈረደባቸውን ሁለት መቶ ሀምሳ እስረኞችና በተጨማሪም ከኦክቶበር 7 ጥቃት ጋር በተያዘ ታስረው የነበሩ 1700 የጋዛ ነዋሪ እስረኞችን ትለቃለች። ሙሉ የእርዳታ አቅርቦት ያለአንዳች ጣልቃ ገብነት ወደ ጋዛ እንዲዘልቅ ይደረጋል። ጋዛ በጊዜያዊነት ያለ ሐማስ በአቶ ትራምፕ ሰብሳቢነት በሚመራ የሰላም ቦርድ ትተዳደራለች። የጋዛ ነዋሪዎች ቀዮቻቸውን ለቀው እንዲወጡ አይገደዱም። ከቶንም በቀዮቻቸው በመቆየት ጋዛን መልሰው እንዲገነቡ ይበረታታሉ። እስራኤል ጋዛን በቁጥሯ ስር አውራ ለመቆየት ወይም አካሏ ለማድረግ አይፈቀደላትም። እስራኤል በሐማስ ኦክቶበር 7 ጥቃት 1200 ሰዎቿን ያጣች ሲሆን ባጸፋው በወሰደችው ወታደራዊ ጥቃት እርምጃ ከ66 ሺህ በላይ የጋዛ ነዋሪዎች ተገድለዋል። የአውስትሬሊያ ብሔራዊ ባንክ ቦርድ በዛሬው ዕለት የወለድ መጠን ባለበት ሦስት ነጥብ ስድስት ፐርሰንት ላይ ረግቶ እንዲቆይ ወስኗል። ሆኖም የዋጋ ግሽበት ከሁለት ነጥብ ስምንት ወደ ሦስት ፐርሰንት ከፍ በማለቱ የወለድ መጠን ባለበት ረግቶ እንዲቆይ የማድረጉ ውሳኔ ያልተጠበቀ አልነበረም። ተጨማሪ ፖድካስቶችን ለማድመጥ ኤስቤስ አማርኛን ይከተሉ ወይም ኤስ ቢ ኤስ ዶት ኮም ዶት ኤዩ ሕዝባር አምሃሪክ ድረ ገጻችንን ይጎብኙ።